አቶ ሰለሞን ጀማነህ ዛሬ በዋሽንግተን ዲሲ ከተማ የተደረገውን ሰላማዊ ሰልፍ ካስተባበሩት መካከል አንዱ ናቸው። ሰልፉን የጠሩበትን ምክንያት እንዲያስረዳሉ። የኦሮምኛ አቀንቃኝ ዘፋኝ በኦሮሞ ኮሚኒቲ የሚታወቅ አይከን የሆነ ልጅ ሃጫሉ ሁንዴሳ በግፍ ተገድሏል። የሱን ግድያ ምክንያት በማድረግ ደግሞ ህዝብን በጅምላ የመግደል በአርሲ በሻሸመኒ በሐረር ሰዎች በእምነታቸውና በብሔራቸው የተገደሉበት ሁኔታ ነው ያለው። ከዛም በመቀጠል ዶክተር አብይ አድሚኒስትሬሽን አስፈላጊውን እርምጃ እየወሰደ ነው የሚገኘው እና የዚህ ሰልፍ አስተባባሪዎች ዶክተር አብይ አድሚኒስትሬሽን እየወሰደ ያለውን እርምጃ በመደገፍ በቀጣይነትም እነኝህን ወንጀለኞች ለህግ ስራውን በተጠናከረ መልኩ አቅርቦ ለህዝብ በግልጽ የሰሩትን ወንጀል በአይነት የሚያቀርብበትን መንገድ ግልጽ በሆነ መልኩ ለህዝብ እንዲያሳውቅ ለመጠየቅ ሌላው ደግሞ ከምንም በላይ የኢትዮጵያን የማተራመስ ስራዬ ብለው የያዙ ገንዘብ እየተቀበሉ ያችን ሀገር ታሪኳን በማቆሸሽ ብሔር እና ብሔር ተዋልዶ ተፋቀው እንዳልኖረባት የማተራመስ የያዙ የራሳቸውን ጥቅም ብቻ አስበው እየሰሩ ያሉ በእነሱ ላይ ሁሉም ኢትዮጵያዊ አይኑን እንዲያተኩር ኢትዮጵያን ጠብቅ መንግስትን ህዝብ እርዳታ ያስፈልገዋል። ኤፌክቲቭ ስራ እንዲሰራ እና ህዝብ ነክቶ አገሩን እንዲጠብቅ ቀድሞ የነበረው የህዝብ ተህዝብ ትስስር፣ ህዝብ መዋለድ፣ እርስ በርስ መከባበር፣ ፍቅር እንዲቀጥል ያለንን ሜሴጅ ለማስተላለፍ ነው እንግዲህ ዋናው የሰልፉ ዓላማ። አቶ ሰለሞን ቀደም ብለው ከጠቀሷቸው ምክንያቶች በተጨማሪ መላ ኢትዮጵያንን ይመለከታሉ ባሏቸው ቀጠናዊና ዓለም አቀፋዊ ጉዳዮች ላይም ድምፃቸውን ለማሰማት እንደወሰኑ አጋርተውናል። የአባይ ጉዳይ የሚያከፋፍልን ጉዳይ አይደለም። የኮቪድ ጉዳይ ያለ ህዝባችን ከበሽታው በበለጠ በረሀብ የተሰቃየ ነው ያለው ያንንም ዩናይትድ ሆነ ነው። ይህን ነገር መንግስት መርዳት ያለብን የኢትዮጵያን ህዝብ መርዳት ያለብን፣ ዶክተር አብይን የመርዳት የመጥላ ጉዳይ አይደለም። ይሄ የኢትዮጵያ ጉዳይ ነው። ሁላችንን ሊያስተሳሰበን፣ ሁላችንን ሊያነጋግረን፣ ሁላችንን እጅ ለእጅ ሊያያይዘን የሚችል ኮዝ አለን የአባይ ጉዳይ፣ የኮቪድ ጉዳይ፣ የኢትዮጵያ እንደ አገር የመቀጠል ጉዳይ እና ይሄ ሀሳብ ሁሉንም ልብና አእምሮ ይገዛል ብለን ነው ያሰብነው። አቶ ዳዊት አላምቦ በሰልፉ ላይ ተሳታፊ ከነበሩት ሰዎች መካከል አንዱ ናቸው። የኢትዮጵያ መንግስት የህዝቦችን ደህንነት እንዲያስጠብቅ የጀመረውንም እንዲቀጥል ለመጠየቅ ሰልፉን እንደተቀላቀሉ ይናገራሉ። ትልቁ ፉን ደግፌ የወጣሁበት ምክንያት ኢትዮጵያን ለማስቀጠል የተለያዩ ጽንፈኛ ኃይሎች በዘር ተደራጅተው አገር ለመበተን ያሰሩት ሴራ መንግስት ማክሸፉን በማድነቅና በጎኔ የምለው መልእክት ለማስተላለፍ፣ ሁለተኛ የዘር ፖለቲካ እስካለ ድረስ በአገር ላይ፣ በህዝብ ላይ በዘርና በሃይማኖት ሞት ቤት እየተደረገ የሚደርሰው ጥቃት መቆሚያ ስለሌለው መንግስት ይህን እንዲያስብና ኢትዮጵያን አንድ አድርጎ ወደፊት ለማስቀጠል የያዘው ግሩ እንዲያደርስ ድጋፍ ለመስጠት ነው። እንደገና በዛ አካባቢያ ደግሞ የሞቶ ወንድማችን አጫሉ ሁንቤሳ በገፍ ስለተገደለ የእሱ ገዳዮች ለህግ ቀርበው ለህዝብ ፍርዳቸው በይፋ እንድታወቅና ላዚሁን የህግ ፍርድ እንዲያገኙ ጥያቄ ለማቅረብ ከዛም አልፎ በተለያዩ የኢትዮጵያ ከተሞች ሻሸመኔ፣ ዝዋይ፣ አርሲ በህዝባችን ላይ የደረሰው እልቂት ኢጣሊያ እንኳን በወራሪ ኢጣሊያ የራሷን የኢትዮጵያ ከተማ አላቃጠለችም። የራሳቸው ከተማ ያቃጠሉ እስከተጠበቁበት እየተያዙ ለህግ ካልቀረቡ ለወደፊትም ለሀገራችን ለህዝባችን ደህንነት አስጊ ናቸውና ይሄን መንግስት በያዘው ህግን የማስከበር ሂደት አጠናክሮ እንዲቀጥል ጥያቄ ለማቅረብ ነው። ነገ አቶ ዳዊት ኢትዮጵያ የህግ የበላይነት የሚከበርባት ሀገር እንድትሆን በብርቱ መሰራት እንዳለበትም ይመክራሉ። ኢትዮጵያ መተዳደር የሚገባት በህግ ነው። በግለሰብ አስተሳሰብ፣ በግለሰብ ውሳኔ፣ በፖለቲካ ፓርቲ ድጋፍና ተቃውሞ ሳይሆን እስካሁን የጎዳን ሲስተሙን ልክ እንደ ሰለጠኑ ሀገራት ስላልዘረጋን ሁሉም ሰው ማን አለ ለእኔ፣ ማን አለ ለእኔ፣ ማን ቆመ፣ ዘመዴ ማን ነው፣ ፓርቲ ማን ነው፣ ወገኔ ማን ነው በሚል እየሄደ ሀገርን ወደ ማጥፋት ደረጃ ስለደረስን ከዘረኝነት አስተሳሰብ እንድንላቀቅ የኢትዮጵያን ሕዝብ ይማጽናል በሰለጠነ ዓለም ላይ ከጓቴማላ፣ ከኤልሳልቫዶር፣ ከስፔን፣ ከአውሮፓ ከቻይና ጋር አንድ ላይ እየኖራችሁ ከእኔ ከተማ ክለ ይውጣ ከክለ ከተማ እኔ መኖር አልችልም እያላችሁ ከዚህ ሆናችሁ ጥላቻን የምታስተጋቡ ግለሰቦች ከዚህ አይነት ተልካሻ ተግባር እንድትቆጠቡ ይፈልጋለሁ። አስተባባሪዎች በዚህ ሰልፍ ላይ ከተለያዩ የዋሽንግተን ዲሲ አጎራባሽ ስፍራዎች የተሰበሰቡ በሺዎች የሚቆጠሩ ኢትዮጵያንና ትውልድ ኢትዮጵያን ይገኛሉ ብለው እንደሚገምቱ ነግረውናል። ይህ በእንዲህ እንዳለ ዋሽንግተን ዲሲ ሌላ ሰልፍም ማስተናግዳለች። ሁለተኛው ሰልፍ ደግሞ ከተለያዩ የዩናይትድ ስቴትስ ግዛቶች እንደመጡ የሚናገሩ ኢትዮጵያንና ትውልድ ኢትዮጵያን የታሰሩ የፖለቲካ እስረኞች ይፈቱ ከነአቶ ጀዋር መሐመድ ጋር በመገኘታቸው ብቻ ያለ ጥፋታቸው የታሰሩ ሶስት የአሜሪካ ዜጎች በአስቸኳይ እንዲፈቱና ኢትዮጵያ ውስጥ የተፈጸመው የሰብአዊ መብት ጥሰት በገለልተኛ አካል እንዲጣራ የጠየቁበትም ነው። ስለዚህኛው ሰልፍ ያጠናቀረችውን መረጃ ጽዮን ግርማ እንደሚከተለው ታስደምጠናለች። አመሰግናለሁ ሀብታሙ። መነሻቸውን ከዋሽንግተን ዲሲ አስራ ሰባተኛውና ኬጎዳና አድርገው ወደ ዩናይትድ ስቴትስ ምክር ቤት በማቅናት ላይ ያሉትን ኢትዮጵያውያንና ትውልደ ኢትዮጵያውያን ሰልፈኞች ዓላማ በተመለከተ የዲሲ ከተማ ነዋሪ የሆነችውን እና የሰልፉ ቃል አቀባይ ኤፍራታ ኢብሳን በስልክ ጠይቅያታለሁ። ይሄ ሰልፍ የተዘጋጀው በኢትዮጵያ ውስጥ የፖለቲካ አስተሳሰባቸው አስረክን እርስ ላይ የተላለ ሰዎች እስር ቤት በመግባታቸው እነ እስር ቤት እንዲለቀቁ፣ ያለምንም ሰበብ የታሰሩ የአሜሪካ ሲቲዝኖች አሉ። እነሱም እንዲለቀቁ የዴሞክራቲክ ኤሌክሽን እንዲካሄድ እና የተፈጸሙት የሰብአዊ መብት ጥሰቶች እንዲጣሩ እና በኢትዮጵያ መንግስት ሳይሆን በተርድ ፓርቲ ሌላ መንግስት ግን ፓርሻል ኦብጀክቲቭ መሆን በሚችል መሆን አለበት። ሁማን ራይትስ ኦርጋናይዜሽን ወይም ደግሞ እንደዚ አይነት ሌላ ገለልተኛ ሶስተኛ ወገን መንግስትና የሰብአዊ መብቶችን ጉዳይ የሚከታተሉ ድርጅቶች ማለትሽ ነው። ደረጃ እንደዛ አይነት ድርጅቶች ናቸው እንጂ የኢትዮጵያ ጋቨርመንት ራሱ ባደረገው ነገር ላይ ራሱን ላይ መፍረድ አይችልም ሰው። ስለዚህ አሁን እናንተ የምታምኑት የኢትዮጵያ መንግስት የመብት ጥሰት ፈጽሟል ብላችሁ ነው? እንደዛ ብለን ነው የምናምነው። ፖለቲካ ፕሬዝነርሽን ወስዶ ማሰር ራሱ አንድ እንደዛ አይነት ቫይሌሽን ነው። ዲሞክራሲ ውስጥ እንደዚህ አይነት ነገር አይሆንም። ዲሞክራሲ ውስጥ ሰው ፖለቲካ አስተሳሰቡ ስለተለየ አይታሰርም። ዲሞክራሲ ውስጥ እንደዚህ ኢንተርኔት ተጠፍቶ እንደተፈለገ እስካሁን ሄደው እንደዚህ ማስጨነቅ፣ መግደል፣ ማሰር ዲሞክራሲያዊ መንግስት የሚያደርገው ነገር አይደለም እና እኛ የምንቃወመው የታሰሩትን ለፖለቲካ ተብሎ የታሰሩትን ሰዎች ይፈቱልን። ሶስቱ አሜሪካን ሲቲዝን የሆኑ ሰዎች ይፈቱልን። እነማን ናቸው የአሜሪካን ሲቲዝን የሆኑት ሶስቱ? ሬድ ዋን አማን ፍራም ዋሽንግተን ስቴት፣ ዩሱፍ በሽር እሱም ከዋሽንግተን ስቴት እና ቢሻ ጨሪ ፍራም ሚኒሶታ ሶስቱ እነ ጃዋር አካባቢ ተገኝተው የታሰሩ ናቸው። ምንም የፈጸሙት ወንጀል የለም። ምንም አልተባሉም። ዝም ብለው ነው የታሰሩት። አሁን እናንተ የተሰባሰባችሁት ወጣቶች ከየት ከየት የመጣችሁ ናችሁ? ከሁሉም ቦታ ከዩናይት ስቴትስ ከሁሉም ቦታ የመጡ ናቸው። ከሚኒሶታ፣ ከኦሃዮ ስንት ሰዓት ላይ ጀምራችሁ ስንት ሰዓት ነው የምትጨርሱት? የት አካባቢ ነው እሱ የምታደርጉት? ጠዋቱ አስራ አንድ ኤ ኤም ላይ ነው የጀመርነው። አሁን መንቀሳቀስ ጀምረናል። ከኬፕታውን ድረስ ነው የምንሄደው እና በዚህ ሰዓት ላይ ያልቃል ለማለት ትንሽ ይከብዳል። ግን አሁን ጀምረናል እንግዲህ፣ ከዚህ በኋላ ወደዛ ነው የምንሄደው። ከድምፃዊ ሀጫሉ ሁንዴሳ ግድያ በኋላ ኢትዮጵያ ውስጥ በተወሰኑ የሃይማኖት ተከታዮች እና በተወሰኑ ደግሞ የተወሰነ ብሄር ባላቸው ሰዎች ላይ ጥቃት ተፈጽሟል። ሰዎች ሞተዋል፣ ንብረት ተቃጥሏል፣ ከተማ ወድሟል። እሱ ላይ ያላችሁ አቋም ምንድን ነው? የኢትዮጵያ መንግስትን እንደምትቃወሙት ሁሉ በእነዚህ ላይ ያላችሁ አቋም ምንድን ነው? ችግሩ እሱን ለማጣራት በጣም ይከብዳል። ምክንያቱም የኢትዮጵያ መንግስት የሀ ሞት እንደታወቀ ኢሚዲየትሊ ኢንተርኔቱን አጥፍቶ ይህን አይነት ነገሮች ሲፈጸሙ ማን እንደፈጸመ ማጣራትም አይቻልም ነበረ። ንብረት መውደሙቻ በሞቱ እንደዚህ አይነት ነገር አብየስሊ በጣም መጥፎ ነው። ሰው የሚፈልገው ሰው የለም። እዚህ ፕሮቴስት የምናደርገውም እንደዛ አይነት ነገር ለመደገፍ ሳይሆን እስረኞች እንዲፈቱና ሰብአዊ መብት እዛ እንዲጠበቅ ነው። እንደዛ መደረጉ በማን እንደተደረገ ለማወቅ ትንሽ ይከብዳል። ምክንያቱም ኢንተርኔት ጠፍቶ የኢትዮጵያ መንግስት ብቻ ነው ስለ እሱ ገለጣ እያወጣ የነበረው እና ኢንቨስቲጌት እስከሚደረግ ድረስ ማን እንዳደረገ አይታወቅም። ግን እንደዛ መሆኑ በጣም ያሳዝናል። ሰው መሞቱም በጣም ያሳዝናል። ከየትም ብሄር ከየትም ሃይማኖት ሲሆን ሰው መሞቱ ትራጀዲ እንዲሆንም አይፈለግም። ግን ይሄኛው አድርጓል ብሎ ለማለትም አይቻልም። ምክንያቱም ኢንፎርሜሽን በሚወጣበት የሚወጣበት ዘኒ ሁሉ ተዘግቶ ነበረ። ኤፍራታ ይሄኛው ቡድን ይሄን ፈጽሟል ብዬ አይደለም ጥያቄውን ያቀረብኩልሽ የነበረው እንደዚህ አይነት ነገሮች ደርሰዋል እሱ ላይ ምን አስተያየት አላችሁ የሚል ነው የነበረው ጥያቄ። የኢትዮጵያ መንግስት ብቻ ነው መረጃዎቹን የሚያወጣቸው ላልሽው ደግሞ የኢትዮጵያ መንግስት ብቻ ሳይሆን ለምሳሌ እንደ አሜሪካ ድምፅ፣ እንደ ቢቢሲ፣ እንደ ዶቸቬለ ያሉ ዓለም አቀፍ የሚዲያ ተቋማት ተጎጂ የሆኑ ሰዎችን አነጋግረው እማኝነታቸውን በሬዲዮ ሰጥተዋል። እነዚህ ሰዎች የደረሰባቸውን ጉዳት ሲናገሩ በማንም የሚፈጸም በማንም በሰብአዊ ዜጎች ላይ እንደዚህ ያለ ነገር ሲፈጸም እንደ አንድ ወጣት ሰው ምን አሳብ አለሽ? እናንተ ሰልፉን ሲያስተባበራችሁት ሰዎች ምን አሳብ አላችሁ ነበር ጥያቄ። የሰው ሕይወት ማለፍ ፕሮፐርቲ ዳመጅ መሆኑ፣ እንደዚህ አይነት ነገር በጣም ያሳዝናል። እሱ እሱን የሚደገፍ ሰው የለም። አይ ዶንት ቲንክ በየትኛውም ሳይድ ማለት ነው። እኔ ግን ቅድም ማለት የፈለግኩትኝ ሚዲያ እንደዚህ ገብቶ መጠየቅ ሚችል ይኖራል፣ ግን እንደ ስዴ በጣም ሰንሰርሽፕ አለ። ኢንተርኔት መዘጋቱ ራሱ ሰው የኢትዮጵያ መንግስት መርጦ ለሰውም ኢንተርቪው ሲደረግም ምንም መደዛም ለማድረግ እንዲፈቅድ እንዲችል የሚያደርግ አይነት አሬንጅመንት ነው። እሱን ጅስት ፖይንት አውት ለማድረግ ነው። ሰው መሞቱ ሁሉ ጊዜ ትራጀዲ ከየትም ብሄር ቢሆን በጣም የሚያሳዝን ነገር ነው። እሱን ከዚህ ቀደም በነበሩት ሰልፎች አንዳንድ ሰልፎች ላይ ለምሳሌ ነፍጠኛ ተብሎ የተለዩ ሰዎች ላይ ጥቃት የሚፈጸም የሚጠይቁ ሀሳቦች ተንጸባርቀው ነበር። ዛሬ እናንተ የሰልፋችሁን መክፈቻ ስታደርጉ ንግግር ያደረጉት ወጣቶች ከጥላቻ ንግግሮች ሰዎች እንዲታቀቡ ሲመክሩ ሰምቻለሁ። ስለዚህ በነዛ ንግግሮች ተከፍታችኋል ደጋፊ ያደላችሁ ማለት ነው የነዛ ንግግር አዎ እኛ የምንፈልገው ፍትህ ነው። እኛ የምንፈልገው ዲሞክራሲ ነው። አንድን ጉት ነፍጠኛ፣ ምን ምን ብለን እንደዚህ ስም አውጥተን ለመጥላት ሳይሆን ሰው እስር ቤት ያለ ሰው ያለ ወንጀል የታሰረ ሰው እንዲፈታ ዲሞክራሲ ኢትዮጵያ ውስጥ እንዲኖር እንጂ አንድን ብሔር ገለልተኛ አድርገን እነሱን ጥቃታት ለማድረግ አይደለም። እንደዚህ አይነት አስተሳሰቦች ትክክል አይደለም። እኛ ከሱ አግሮ ያናደርገም። አሁን ከምታደርጉት ሰልፎች የምትጠብቁት ውጤት ምንድን ነው? አሁን የምናደርገው ሰልፍ government, which uh, means that they go on so to U.S. citizen in the past consular access in the village on Um, the demand action demo the media in the Zion in the reserve uh, so in the targeting and the U.S. Anna the world government, Anna the Senate investigation and in the January 2 assassination and the human rights violation Ethiopia. ስላለ እሱ ላይ ኢንዲፐንደንት ኢንቨስቲጌሽን እንዲደረግ ቁጥራቸው የበዛ ወጣቶች የተጠቀሱትን ሀሳቦች በመያዝ በእግራቸው እየተጓዙ ተቃውሞ እንደሚያሰሙ ኤፍራታ ገልጻልናለች።